ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡት መሰናዶዎች መካከል እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል እና ከዘመናት በፊት ከዘር ፍጅት አምልጠው በኢትዮጵያ ከተጠለሉ ህዝቦች መካከል አርመኖች ይገኛሉ። ዛሬ ምሽት እንደ ሀገራቸው በሚቆጥሯት ኢትዮጵያ ስለተዉት አሻራ በጥቂቱ ነግራችኋለን። ለ11 ዙር ስልጠና ተሰጥቷል። ለ20 ለ20 ለ20 ሰልጣኝ ማለት ነው። ይሄ እንደ ሀገር አቀፍ እቅድ ተይዟል። 2ሺ በያጆችን ማፍራት በአይሶ ስታንዳርድ ማለት ነው። የወጣትነት ኃይላቸውን ለፈጠራና መልካም ግብር የሚያውሉ ኢትዮጵያንን የማስተዋወቅ ልምዳችንን ቀጥለን ዛሬ ምሽት በደቡብ ኢትዮጵያ የአርሶ አደሮቹን ህይወት እየደገፈ ካለ ወጣት ጋር እናመሻለን። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ እዚህ ይመራል። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። የደንገደሙ አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሽታችኋል። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአሜሪካ የምስራቅ አፍሪካ ልዩ ልኡክ ጄፍሪ ፌልትማን ጋር ተወያዩ። በውይይታቸው ወቅት ከአሸባሪው ህወሀት ጋር የሚደረገው ጦርነት ስለሚቆሙበት መንገድ የአሜሪካ ሀሳብ ምን እንደሆነ በልዩ ልኡኩ በኩል መነሳቱን እንዲሁም ምክትል ጠቅላይ ሚኒስትር ደመቀም የኢትዮጵያን አቋም ማስረዳታቸውን የመንግስት ኮሚኒኬሽን አገልግሎትን ጠቅሶ የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ የፌስቡክ ገጽ አስታውቋል። በውይይታቸው ወቅት በኮምቦልቻና በላሊበላ ለሰብአዊ እርዳታ የሚውሉ በረራዎች መፈቀዳቸውን አቶ ደመቀ የገለጹ ሲሆን ወደ ትግራይም 369 እርዳታ የጫኑ መኪናዎች እንዲገቡ መፈቀዱን ምክትል ጠቅላይ ሚኒስትር ደመቀ መኮንን ለልዩ ልኡኩ መግለጻቸውም ተነግሯል። በተለያዩ የኢትዮጵያ ክልሎች የሚገኙ የአሜሪካ ዜጎችን ሁኔታን በተመለከተም ሁለቱ ባለስልጣናት ውይይት ማድረጋቸውን የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ የፌስቡክ ገጽ አስታውቋል። በሌላ የተያያዘ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ ትላንት ከጋዜጠኞች ጋር በነበራቸው ቆይታ በኢትዮጵያ ከታሰሩት 11 የተባበሩት መንግስታት ድርጅት ሰራተኞች ውስጥ ስድስቱ መፈታታቸውን ገልጸው ሌሎች አምስት ሰራተኞችና የአንደኛቸው ልጅ በአዲስ አበባ አሁንም ድረስ እንደታሰሩ መሆኑን ተናግረዋል። በዚህ ወር መግቢያ ላይ 16 የሚሆኑ የተባበሩት መንግስታት ድርጅት ሰራተኞች ከነ ቤተሰቦቻቸው ታስረው እንደነበረ በመንግስታቱ ድርጅት መገለጹ ይታወሳል። የ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኬንያ የነበራቸውን ጉብኝት ትላንት ጨርሰው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከናይጄሪያው ፕሬዝዳንት ሞሐመዱ ቡሃሪ፣ ከውጭ ጉዳይ ሚኒስትር ጄፍሪ ኦነኒየማ፣ ከንግድና ኢንዱስትሪ ሚኒስትርና ከአምባሳደር መርያም ከታምፕ ጋር ተገናኝተዋል። ሚኒስትሩ ከሀገሩ ምክትል ጠቅላይ ሚኒስትር የሚ ኦሲንባጆና ከናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ ኦኒየማ ጋር በመሆን የሁለት ነጥብ አንድ ቢሊዮን ዶላር የልማት ትብብር ስምምነት ላይ መድረሳቸውም ይፋ ተደርጓል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ የአፍሪካ ጉዟቸው የመጨረሻዋ መዳረሻ ወደ ሆነችው ሴኔጋል ዳካርም ይጓዛሉ። የዩጋንዳ ባለስልጣናት ማክሰኞ ዕለት በዋና ከተማዋ በአጥፍቶ ጠፊ ለደረሰ የቦምብ ጥቃት አንድ ሙስሊም የሃይማኖት መሪን ጨምሮ አምስት ሰዎችን ከጽንፈኛ ቡድን ጋር ቁርኝት አላቸው በማለት ገደሉ። አራቱ ሰዎች በምዕራብ የሀገሪቱ ክፍል ዩጋንዳን ከኮንጎ በሚያዋስነው ድንበር አካባቢ ድንበሩን ተሻግረው ወደ ዩጋንዳ ሲገቡ የተገደሉ ሲሆን፣ አምስተኛውና የሙስሊም ሃይማኖት መሪ የሆኑት መሐመድ ኬሪቭ የተሰኙት ሰው ፖሊስ በዋና ከተማዋ ካምፓላ መኖሪያ ቤታቸውን ሲፈትሽ በተፈጠረ ግጭት እንደተገደሉ የካምፓላ ፖሊስ ቃል አቀባይ ፍሬድ ኤናንጋ ገልጸዋል። ሁለተኛው የሙስሊሞች መሪ የሆኑት ሱሌይማን ኑሱምቡጋ ወጣት ሙስሊም ወንዶች ጽንፈኛ እንዲሆኑና ህቡ በሆነ ቡድን ውስጥ ተቀላቅለው ጥቃት እንዲያደርሱ በማበረታታት ወንጀል እየተፈለጉ ይገኛሉ። ፖሊስ ፍተሻ የጀመረው ማክሰኞ ዕለት አራት ንጹሐን ዜጎችን ባጠፉት በካምፓላ ሁለት ቦታዎች ላይ በተጣሉ የአጥፍቶ ጠፊዎች ቦምብ ጥቃት ምክንያት ነው። እስካሁን ድረስም ሀያ አንድ ተጠርጣሪዎች መያዛቸውን የካምፓላ የፖሊስ ቃል አቀባይ ኤናንጋ አስታውቀዋል። ማክሰኞ ዕለት ለተፈጸመው ጥቃት አይኤስ የተሰኘው እስላማዊ መንግስት ሲል ራሱን የሚጠራው የአሸባሪ ቡድን ኃላፊነቱን ወስዷል። አድማጮች ለአርብ ምሽት ያዝኩላችሁ ዜናዎች እዚህ ላይ የተጠናቀቁ ከቀሪ የጋቢና ቪ መሰናዶች ጋር ታምሹ ዘንድ ጋብዛለው። ኤደን ገረመው ዋሽንግተን ዲሲ። እደን ገረመውን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አሁን ወደ ቀደመው መሰናዱ እንሻገር። በተለያዩ ምክንያቶች ሀገራቸውን ለቀው ባህር ተሻግረው ኢትዮጵያን መኖሪያ ካደረጉ ማህበረሰቦች መካከል አንዱ የአርመን ማህበረሰብ ነው። የአርመኖችና ኢትዮጵያን ዘመን የተሻገረ ወዳጅነት በአጭር ሰዓት ሊተረክ ባይቻልም ባልደረባችን አዲስ ቸኮል ግን በወፍ በረር የሚያስቃኘን መሰናዶ በመቀጠል ያሰማናል። ባለፈው ሳምንት በኢትዮጵያ የአርመናያ ተልእኮ ፈጻሚ አርተማዝ ነዋሪያን በድሬዳዋ ጉብኝት አካሂደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ከአክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሀይቅ ከተማና በሰሜን ሸዋ አሁን ድረስ አርማንያ ተብላ በምትጠራው ስፍራ አሻራውን የትወ መሆኑን የሀገሪቱ አምባሳደር ይናገራሉ። በኢትዮጵያውያንና አርመናውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በስምንተኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዚያ የሚኖሩ አርመናውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመኒያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬድዋና ሀረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱ ማለት እንችላለን። ካልተሳሳትኩ በሀረር የሀረር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው። were among the first, um, traders who started, you know, selling, uh, silk or producing them, uh, silk in Harare. Yeah. አዎንታዊ አሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ጎበየው ይናገራሉ ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በሀገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውም በህትመትም በማስተዋወቅ ትልቅ አሻራ ጥሎ ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና ከአዲስ አበባ ባሻገር ሀረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ ግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረ ዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው። የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጧቸው አርባ ወላጅ አልባ አርመን ህጻናት ታሪክም በብዙዎች ጎልተ የሚታወቅ ነው። ንጉስ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጥቷቸውን ይዘው ወደዚህ መጥተዋል። አርሜናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጦ አላቸው። ምኒልክ ታማኝ ዘጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው። ሌሎች አርመኖቹም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበዮ የሚያስረዱት። እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደ ተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊት እና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ። ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚክስታን የሚባል ተሪኪዛን የሚባል የአርመን ዜጋ ነው ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትላልቅ የአይረንሺቶችን ወደ መሀል ሀገር ቤተ መንግስቱ ሲገነባ የአባይ ድልድይ ሲገነባ፣ በነኚህ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሀል ሀገርም በማቅረብ በኢንዱስ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው። በዓለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች ሶስት ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት ። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅሎ ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢ ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛው የዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮችን ጥቃት በመሸሽ ወደ ወሎ ሀይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት አርባዎቹ ልጆችና ሌሎችም አርመኖች በኢትዮጵያ ስልጣኔ ጉልሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ስላሴ ዘመን እስከ ሁለት ሺ ስምንት መቶ ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉሤ የተደረሰውን የመጀመሪያውን የኢትዮጵያ ህዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሳሌስ ክንዱ ቦጎሲያንም ምንጩ ከአርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት። ብዙዎቻችሁ አርባውን ወላጆቻቸውን ያጡ የአርመን ህጻናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ስላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭብጨፋ የተረፉ አርባ ወላጆቻቸውን የተነጠቁ ህጻናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ። ወደ ኢትዮጵያ ከማምጣት አልፈው አሳዳጊዎቻቸውም ሆነዋል። አርባው ህፃናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ የኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ትጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅንብሩን የሰሩት። Uh, wrote many music for ethiopia including the anthem of ethiopia which was the, the anthem of this country till dirk came to power ኢትዮጵያ ሁለት የአርመን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተ ክርስቲያን ናቸው። በአሁኑ ሰዓት ምእመን የሌለው የድሬዳው የቅዱስ ሚናስ ቤተ ክርስቲያን በአስተዳደሩ ባህልና ቱሪዝም ጽህፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተ ክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽህፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት ምን ቸርችን የድሬዳ ባህልና ቱሪዝም ጽህፈት ቤት ጥበቃ እያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጡት ሁሉ ሌሎች የአርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይህንን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለሕዝብና ለሌሎች አካላቶችም ይፋ የምናደርጋቸው ይሆናል። በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜንያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናወሪያን የኢትዮጵያና የአርሜንያን ግንኙነት በባህልና ቅርስ ብቻ ሳይሆን በሕዝብ ለሕዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ይኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። አሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መሰናዶም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። በመላ ኢትዮጵያ በፈጠራ ስራዎቻቸው ራሳቸውን እንዲሁም የሚኖሩበትን ማህበረሰብ በመደገፍ ላይ ያሉ ወጣቶች በርካቶች ናቸው። በእኛ መርሃ ግብር እየጋበዝን ያስተዋውቅናቸው ወጣቶች አይዘነጉም። ስለ ታረቀ የሸፈራው ዮናታን ዘብዴዎስ በክፍል አንድ መሰናዶው በጥቂቱ ብሎናል። ታረቀኝ በፈጠራ ስራዎቹ በዙሪያው የሚያቸውን ችግሮች ለመፍታት ጥረት እያደረገ ያለ ወጣት ነው። ተከታዩን እንሆ በቀደመው የክፍል አንድ መሰናዷችን ስለፈጠሯቸው ከአስር በላይ ቴክኖሎጂዎች ያወጋል። የቴክኖሎጂና የፈጠራ ሰው ወጣት ታረቀኝ ሽፈራው በክፍል ሁለት ከራሱ ልምድ በመነሳት ወጣቶች እንዴት የፈጠራ ሰው መሆን እንደሚችሉ ተናግሯል። አዎ አንደኛው የፈጠራ እንትኑ መሰጠጥን ይጠይቃል ማወቅን በጣም ጉጉትን ይጠይቃል። ወደ ፈጠራ ውስጥ ለመግባት ማለት ችላ ያለማለት፣ ተስፋ ያለመቁረጥ ማለት ነው። ያ ነገር በውስጥ የነበር ምክንያቱም ያደኩበት አካባቢ እስቴት ፋርም ውስጥ ነው። እርሻ ልማት ነው እና ሜካናይዝድ የሆኑ ማሽነሪዎች ምናምን ናቸው እርሻ ልማት ውስጥ የሰብል የሚሰበስቡ እና እዛ ውስጥ የሾፌር ቤተሰብ እንደመሆኑ መጠን ከትምህርቴ እስከ ሰኔ ባለው ትምህርት ውጭ ሐምሌና ነሐሴን ገራጅ ውስጥ ብዙ ጊዜ አዘወትራለሁ። የገራጅ ስራ እንደ እንደረዳቱ እኛ ያገለግል ነበርና በዛም ነው ወደ ጀነራል ሜካኒክስ የገባሁት። ከዛ በማየት ነገሮችን ችግር ያለው እንዳልኩ ስቴት ፋርም ልማት ውስጥ ያደጉ ሰብል መሰብሰቢያው ኮምፓይነር የሚባል ትልቅ ማሽነሪ አለ። እሱን መግዛት በጣም ይቸገራሉ ማህበረሰቡ ለመውቅያ ማለት ነው ኮምፓይነር ያ ነገር ችግሩን ሳይ ፕሮብሌሙን ሳይ ኢሚዲትሊ በቃ ለምንድን ነው ችን ነገር አልሰራም? የሚል የመጀመሪያ ጊዜ እንደ ቀልድ ሞከርኳትና ፈንክሽናል ሆኖ ኢቭን ጉራጌ ዞንን ወክዬ ወልቂጤ ከተማ እስከ ድሬዳዋ የከተሞች ፎረም ድረስ ሄጄ ተወዳድሬ ከተማውንም ፕሮጀክቴንም አስተዋወቅኩኝ ማለት ነው። ሁሉ ይሄ የዚህ መነሻ ኢንተረስቴ ምንድ ነው ችግር ነው። ችግሮችን በማየት ነው። ምክንያቱም ሙያዊ ትምህርት ተምር ያለው ብዙ ጊዜ ኢንተርኔት ላይ ነው ጊዜን ማጠፋው በጣም ሰርች አረጋለው እንዳልኩ ነው። አሁን ቅድም ኮሮና ደግሞ በአራተኛው ቀን ነው የ የጅ መታጠቢያውን የሰራሁት ቻይና ላይ ያየሁት ከዛ በኋላ ለምን ይህን አልሰራም በሚል ያው፣ አንዳንዴ ጸጋም ነው መሰጠጥም ይጠይቃል። በዛ የተነሳ ነው ወደዚህ ፈጠራ ውስጥ የገባሁት ማለት ነው። ታረቀኝ በብዙዎች ዘንድ በተለይም እሱ እንደሚለው የኢትዮጵያ ወጣቶች ጥቅሙን እምብዛም አልተረዱትም ስለሚለው የብየዳ ቴክኖሎጂ አጫውተውናል። በኢትዮጵያ ዓለም አቀፍ እውቅና ያላቸውን በያጆች ለማፍራት ስልጠና ይሰጡ መሆናቸውን ከአሰልጣኞችም ውስጥ አንዱ መሆኑን ገልጧል። ወጣት ታረቀኝ ኢንዱስትሪ ፓርኮች ነው ያቸው። ሙሉ ተገጣጣሚ ቤት ነው። ተገጣጣሚ ቤቶች በ18 ወር ነው ውል የሚገቡት። ኢትዮጵያ ውስጥ መጥተው ማለት ነው። ያ ምንድን ነው? ሙሉ ነገሩ ተበይዶ አልቆ እዚህ ለገጠማ ስራ ብቻ ነው የሚመጡት ማለት ነው። መኪና ለሂድ ባቡር ለሂድ አሁን ባቡር ዝርጋታ ላይ ኤቭሪ እንትኑ ዌልዲንግ ነው። ተርማይት ነው። ተርሚት ዌልዲንግ ወይም ሰመርጅድ የሚባል ዌልዲንግ አለ። የብየዳ አይነት ባቡር ስራ እንዳለ መኪና ብትለው ብየዳ ሌለ። በኤርፕሌን ብትለው ኮንቴይነሮች ራሱ አሁን ተጭነው የሚመጡት እንዳለ የመኪና ስትራክቸራል ቦዲዎች እንዳለ በዌልዲንግ ነው የሚሰሩትና አሁን ላይ እዚህ ተቋም ውስጥ ለ11 ዙር ስልጠና ተሰጥቷል። ለ20 ለ20 ለ20 ሰልጣኝ ማለት ነው። ይሄ እንደ አገር አቀፍ እቅድ ተይዟል። 2000 በያጆችን የማፍራት በአይሶ ስታንዳርድ ማለት ነው። ማህበር አቋቁመን አሁን ዌብሳይት ላይ ያስመዘግበናል። አይአይደብሊው ሚባላለ ኢንተርናሽናል ኢንስቲትዩት ኦፍ ዌልዲንግ እዛ ላይ ካስመዘገብ ነው እኛም ወደ ውጭ እየሄድን ብየዳውን በየአውሮፓ በየአፍሪካ ሀገር እየሰራን ለሀገራችን ገቢ እናገኛለን። የኢትዮጵያን በያጅ ማህበር የሚለውንም እናሳድጋለን ማለት ነው። ለብየዳ ቴክኖሎጂ የተሰጠውን ምግምት ተናግሯል። እንደአጋጣሚ የሆነ አሁን የብየዳ ማሰልጠኛ ኢንስቲትዩት ነው ያለ፣ ነው አሁን ዌልዲንግ ይባላል። በሳይንስ ብየዳ ሁለት ነገሮችን የምታያይዝበት ነው ሁለት ነገሮችን ጆይን የምታረግበት ነው። ብዙ አይነት ሳይንሳዊ ሜካኒዝም አለው። አገራችን ላይ ግን ይህ የብየዳ ቴክኖሎጂ በጣም እንደ ትንሽ ስራ ተደርጎ አይ ዶን ኖ እንደ በቃ እንደ ባህሪያ ስራ አድርገው ነው የሚያዩት። ትቆሽሻለህ፣ እሳት አለው፣ ብየዳ ነው አይን ያጠፋል የሚል እስፔሻሊ ሴቶች አካባቢ በጣም ይፈሩታል። አገራችን ላይ የብየዳ ቴክኖሎጂ በጣም ሌስ ነው። ይገርማል። እኛን ካሰለጠነው ኤስልቪ ማንሃይም የሚባል ፍራንክፈርት ውስጥ የሚገኝ አንድ ዌልዲንግ ድርጅት ውስጥ አሜሪካ ውስጥ አሜሪካን ዌልዲንግ ሶሳይቲ የሚባል አለ። ጀርመን ዌልዲንግ ሶሳይቲ የሚባል አለ። የአሜሪካና የጀርመን የብየዳ ማህበራት ማለት ነው። አባል ኢትዮጵያና ግብጽ የጀርመን የብየዳ አባል ሀገር ነች። ና ያ ተቋም 350 ጀርመን ውስጥ የዌልዲንግ ቴክኖሎጂ አለ። ይገርማል። 350 የብየዳ ማሰልጠኛ ኮሌጅ አለ። አሁን እኛ ጋር ብዙ ጊዜ ሀየር ኤዱኬሽን ነው አይደል የሚታየው። እንደ ከፍተኛ ውጤታ እንትን የምትገባው ሀየር ኤዱኬሽን ነው። እነሱ ጋር ግን ስትገባ ዌልዲንግ ኢንስቲትዩት ነው። ተመርቀ ምትገባ ምክንያቱ ምንድነው? ሀገራቸው አንደኛ በጣም ቴክኖሎጂ ስላለ ተመርቀ ቁጭ አትልም። ኢሚዲትሊ ስለምትፈለግ ነው የምትገባው። እና አሁን ላይ ይህ ስልጠና ከወሰዱ በኋላ ሀገሪቱ ላይ መነቃቃት ፈጥሯል። የብየዳ ቴክኖሎጂ በጣም ትልቅ አቅም ያለው ነው። በኢትዮጵያ የብየዳ ክህሎት ያላቸው ወጣቶች ባለም አቀፍ ድርጅቶች እየተፈለጉ እንደሆነም ታረቀኝ አልሸሸገንም ሀያ የሚሆን በያጆችም አንድ የጀርመን ድርጅት ጠይቆናል የሚገርም አጋጣሚ ዛሬ ዶክመንቶችን እየተዋወጥኩ ነው ያለሁት። ና ሀያጀር በያጆችን ጠይቆናል ወደ ውጭ ወስዶ ሊያሰራን ማለት ነው። ይገርም ትላንት ነው። እንዲሁም ይሄ ሌተር እንደ አጋጣሚ መጣለን። ግን እኛ አሁን ሰላሳችን እስክንቀን ድረስ መጀመሪያ ስንጀምረው መቶ ሁለት ነበር። እድሉ ሲመቻች ማለት ነው። እንዳልኩ እሳት አለው በጣም በጣም ድካም አለው እና ተስፋ የሚቆርጣ አለ የሚንጠባጠብም አለ እንደገና ጀርመኖቹ ደግሞ በጣም ስትሪክት ናቸው። በፈተና ይጥለዋል። ምን እያሉ ከመቶ ወደ ስልሳ ከስልሳ ወደ ሰላሳ ደርሰን አሁን ሰላሳ እንግዲህ በዘጠኙም ክልል ላይ ነው የተበተነው። መንግስታውና መንግስታዊ ባልሆኑ ድርጅቶች ድጋፍ ይደረግላቸዋል ተብሎ የተጠየቀው ታረቀኝ አሁን ላይ ማህበሩን ለማቋቋም አንደኛው ጀርመን እራሱ ነው አሰልጥኖ ከሱ ድርጅት እንድንወጣ፣ አንደኛ ጂአይዜድ ስፖንሰር አለን። የጀርመን ኬኤፍ ደብልዩ በተወሰነ መልኩ ባንክ ኦፍ ጀርመኒ ነው እሱ ይረዳናል። እንደገና የፌዴራል ቴክኒክና ማይ ኢንስቲትዩት አለ ቲአይ የሚባል አለ። እንደ ምስረታ ቀን ያው አግዞናል የተወሰነ ሰፖርት አለ ነው በእነሱ ነው ስፖንሰሮችን ያገኘ ነው። ሌላው ደግሞ በራሳችን መዋጮ ነው የሚሆነው። አንድ ኦንላይን ውስጥ ከገባን ደግሞ ያው በምናገኘው ኢንከም አንጻር ያው እናሳድገዋለን ማለት ነው። የኢትዮጵያ ወጣቶች ትኩረት አልተሰጠውም በሚለው የቴክኒክና ሙያ ኮሌጆች ትምህርታቸውን እንዲከታተሉና በውስጣቸው ያለውን የፈጠራ ክሎት እንዲያዳብሩ መክሯቸዋል። አሁን እኔ ለወጣቶች የምመክረው ነገር ምክንያቱም አልደርስ የሚባል ነገር የለም አልደርስም፣ ተስፋ ያለ መቁረጥ ማለት ነው። ምክንያቱም እኔ አሁን አንዳንዴ እኔ አሁን ሀየር ኤዱኬሽን ላይ ይሄ የራሴ ፊሊንግ ነው። አስራ ሁለተኛ ክፍል ተመርቆ ሰው ሲወጣ ዩኒቨርሲቲ ጆይን ቢያደርግ መልካም ነው። ግን ብዙ ጊዜ ይሄ ቴክኖሎጂ ኮሌጆች ለምሳሌ ቴክኒክና ሙያ ኢንስቲትዩትን በቃ እንደ መጨረሻ አማራጭ ነው። ዩኒቨርሲቲ ዩኒቨርሲቲ ካልገባን በቃ ኮሌጅ ይቀበለናል፣ ኮሌጅ እንገባለን የሚል ነገር አዝማሚያ ያለ እንደ ተስፋ መቁረጫ አይነት እንደ ስብስብ ነበር የሚቆጥሩት። ይገርማል። እና ትልቁ ነገር ሳይንስ እዛ ያለው ሙያ ነው። ምክንያቱም ሙያዊ ትምህርት ነው የምትማረው ተመረቀ ብትወጣ አንድ ቀን ስራ ፈታ በግል ድርጅቱ ሶስት ወጣቶችን ቀጥሮ እንደሚያሰራ ተናገረው ታረቀኝ የእዚህ ደረስኩት ተስፋ ባለመቁረጥና የአለመታከት በመስራት ነው ብሏል። አዲስ የፈጠራ ስራዎችንም በቅርቡ ይዤ እመጣለሁ ሲልም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ጤናታን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አብራችን ስለሆናችሁ ናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ሌሎች ዓለም አቀፍ ጉዳዮች እናመራለን። በዓለም ዙሪያ ወጣቶች ስለ ራሳቸው መልክና ቁመና በራስ መተማመን እንዲያዳብሩ መገናኛ ብዙሀን በመጽሔቶች ላይ ወጣቶችን በተለይም ሴቶችን ወክለው የሚታዩ ሞዴሎችን ሰዎችን በተፈጥሮ ከሚኖራቸው ቁመና እጅግ የራቁ በመሆናቸው ይወቀሳሉ። ይህንን ችግር ለመቅረፍ ዌስፔክ የተሰኘ አንድ ተቋም ሁሉንም አይነት ሰው የሚወክል የሞዴሊንግ እንቅስቃሴ ጀምረዋል። ስመኝሽ ቆየ የካሪና ሀብዛርድን ዘገባ እንደሚከተለው ታቀርበዋለች። አለፉት ጥቂት አስርት ዓመታት ውስጥ በሞዴሊንግ ሙያ ውስጥ የሚሰማሩ ሰዎች አይነት እየሰፋ ሄዶ በእድሜ በዘርና በመጠን የተለያዩ ሰዎችን ማካተት ጀምሯል። ሆኖም ዊ ስፒክ የተሰኘው የሞዴሊንግ ኤጀንሲ መስራች የሆነችው ብሪያና ማሪያ ድርጅቶች ይህን ልዩነት በአግባቡ እየተጠቀሙበት አይደለም ትላለች። ለዛም ነው ማሪያ በ2004 ዓ.ም የራሷን ድርጅት የከፈተችው። ወን አይ ስታርት ዊ ስፒክ ዊ ስፒክ የተሰኘውን ድርጅት ስከፍት የዕድሜ እኩያዬ የምትሆን ሴት የሰጠችኝን ምላሽ በተለየ ሁኔታ አስታውሳለሁ። ይሄ የሚሆን ነገር አይደለም ነበር ያለችኝ። የሰበሰብሻቸው የቦርድ አባላት የተሰባጠሩ ናቸው። ከፍ ያለ የሰውነት መጠን ላላቸው ሰዎች የሚሰራ ነው። እንደሱ አይነት ድርጅቶች ደግሞ አሉ አለችኝ። እኔ ግን ዝም ብዬ ስራ ይንቀጠልኩ። ይሄ የሰውነታቸው መጠን ከፍ ላለ ሰዎች ተብሎ የተከፈተ ድርጅት አይደለም። ይሄ ሁላችንም ተሰባስበን ራሳችንን የምናከብርበት ነው። ዛሬ ማሪያ የተለያየ የሰውነት መጠን፣ ቁመት፣ ጾታና ዘር ካላቸው 130 ሞዴሎች ጋር ትሰራለች። በድርጅቱ ዳውን ሲንድረም የተሰኘ የአይምሮ ጤና መጓደል ወይም የተለያየ የቆዳ ችግር ያለባቸው ሞዴሎች ያሉ ሲሆን ሁሉም ራሳቸውን በመጽሔቶች ሽፋን ላይ በማስታወቂያዎችና በፋሽን ማሳያ መድረኮች ላይ ማግኘት ችለዋል። ስለ እኩልነትና በሰውነት ዙሪያ ሊኖሩ ስለሚገባቸው አዎንታዊ አስተሳሰቦችም መልእክት ያስተላልፋሉ። በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ ውስጥ የምትኖረው ሞዴል ዳንኤል ሳውተር በፋሽኑ ኢንዱስትሪ ውስጥ ልዩነትን ማክበር የሚገባበት ጊዜ ነው ትላለች። በቁመት፣ በመጠን፣ በአይነት፣ በጾታ፣ በዘር ሁሉን ያካተተ ልዩነት ደስ ይላል። ይህ ከዚህ በፊት ሆኖ በማያውቅ ሁኔታ እያደገ ነው። ሰውተር እንደምትለው በተለይ የማህበራዊ ትስስር መድረኮች ለማስታወቂያ የሚሆኑ አዳዲስ ሞዴሎችን ለማግኘት ትልቅ ሚና አላቸው። በ206 ዓ ም ዋሽንግተን ዲሲ የሚገኘውን የሞዴሊንግ ኤጀንሲ እንድትቀላቀልና ሞያዋን እንድታጎለብት የረዳት የኢንስተግራም ማህበራዊ ትስስር ገጿ መሆኑንም ትናገራለች። በሌላ በኩል ግን የተለመደውን የሞዴልነት መስፈርት አሟልተው የሚሰሩ ሞዴሎች ከትክክለኛ ሁኔታ የራቀ ወይም ሊሆን የማይችል ተስፋን የመፍጠር ቅሬታ እንደሚቀርብባቸው ይናገራሉ። ከእነዚህ አንዷ በምዕራቡ ዓለም እውቅናን ያተረፈችው ራሽያዊ ሞዴል ቪላድ ሮስ ላያኮቫ ናት። አዲስ የሆነ ልዩነት እየተፈጠረ ነው። እኔ እንደ ራሴ ሆኜ ነው የተፈጠርኩት። አሁን ደግሞ ሰዎች ስለ ራሳቸው ሰውነት ጥሩ ስሜት እንዳይሰማቸው በማድረግ ቅሬታ ይቀርብብኛል። ስለዚህ እኔ እኔን በመሆኔ ጥፋተኛ ነኝ ማለት ነው። በእርግጥ ሁሉን ያማከለ ነገር እንዲሆን እፈልጋለሁ፣ ግን ይሄ በጣም የተወሳሰበ እና ውስጡ ብዙ ነገሮችን የያዘ ነው። አንዳንዶች ለዚህ እንደ ምሳሌ የሚገልጹት የውስጥ ልብሶችን በማምረት የሚታወቀው ቪክቶሪያ ሴክሬት የተሰኘው ታዋቂ ድርጅት ኤንጅልስ በመባል ከሚታወቁት የረጅም ጊዜ ሞዴሎች ጋር መስራት ማቆሙ ነው። የበለጠ አካታች እንዲሆኑ ማድረግ ይችሉ ነበር። መርሃ ግብሩን እንዳይቋረጥ ማድረግም ይችሉ ነበር። ቪክቶሪያ ሴክሬት ሁሌም አማላይ ነገሮችን ይጠቀማል። ለምን ሁሉም ሰው አማላይ መሆን አይችልም? ለምሳሌ የሪሃና ምርት የሆነውን ፌንቲንን ተመልከቺ። ከሁሉም የሰውነት መጠንና ጾታዎች ጋር ጥሩ ስራዎችን ሰርተዋል። የቪክቶሪያ ሴክሬት ሞዴሎች ከፊልም ተዋናይት ፕሪያንካ ቾፕራ እስከ እግር ኳስ ተጫዋች ሜጋን ሬፕኖ ድረስ ያካትታል። በሞዴሎች ማንነት ላይ የበለጠ ትኩረት መደረጉ ደስ ይለኛል። አሁን ስለ ቁንጅና ብቻ አይደለም። አሁን ሰዎች ስለ ሞዴሏ ማንነትም ማወቅ ይፈልጋሉ። ያ በጣም ደስ የሚል ነገር ነው። ጊዜው ሲቀየር የፋሽን ኢንዱስትሪውም አብሮ እየተቀየረ ነው። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በነገራችን ላይ አድማጮቻችን፣ እንዲሁም ተመልካቾቻችን ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይ የምንገኛለን። አስተያየታችሁን እንድታደርሱን ይሁን። አሁን የዕለቱን ግሩም ሙዚቃ የምንሰማበት ሰዓት ላይ ደርሰናል። ኢሳያስ ታምራትን በጥቂቱ ሰምተን እንመለሳለን። And am አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስና ነው ደግሞ ንጉሡ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።